ብሪታንያ ከአውሮፓ ህብረት የምትወጣበትን ሂደት የፊታችን መጋቢት አጋማሽ አካባቢ ልትጀምር እቅድ ተይዟል። ብሬግዚት በሚል የአጽህሮት የሚጠራው ይህን ሂደት የሚያስፈጽመውን የህግ መምሪያ ፓርላማው ትናንት በድምፅ አጽድቋል። ይህ በህግ መምሪያው ከፍተኛ ተቀባይነት ያገኘ ህግ አሁን ወደ ህግ መወሰኛው ምክር ቤቱ ተመርቷል። ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርበዋል። የእንግሊዝ ፓርላማ ታህታይ ምክር ቤት ወይም የሕግ መምሪያው እንግሊዝን ከባለ 28 122. አባል ሀገር ኅብረቱ የሚያስወጣትን ሕግ አራት መቶ ዘጠና አራት ለአንድ መቶ ሀያ ሁለት በሆነ ድምፅ ነው ትናንት ያጸደቀው። የምክር ቤቱ ምክትል አፈ ጉባኤ ሊንዚ ሆይል ናቸው ውሳኔውን ያሰሙት። ለዓላይ ምክር ቤቱ ወይም የሕግ መወሰኛው ከ10 ቀናት በኋላ የፊታችን የካቲት 13 ከእረፍት እንደተመለሰ ይከራከርበታል። በእርግጥ ምክር ቤቱ ሕጉን ያጸድቀዋል የሚል ጠንካራ ግምትም እየተሰማ ነው። ከዚያም ጠቅላይ ሚኒስትር ቴሬዛ ሜይ በያዙት እቅድ መሠረት የፍቺውን ሂደት መጋቢት ሁለተኛ አጋማሽ ውስጥ ይጀምራሉ። እንግሊዝ ከሕብረቱ በይፋ ከለቀቀች በኋላ በቀጣይ ጉዳዮች ላይ የሚኖሯትን ግንኙነቶች ለመወሰን የሁለት ዓመት ጊዜ እንደሚኖራት የዛሬ 12 ዓመት ሕብረቱን ስትቀላቀል የፈረመችው የሊዝበን ውል ይደነግጋል በሁለት ዓመት ጊዜ ውስጥ ከአውሮፓ ህብረት ለመውጣት ብቻ ሳይሆን ከህብረቱ ጋር የሚኖረንን ጠንካራ ስትራቴጂያዊ አጋርነት የሚያረጋግጡ የንግድ ስምምነቶችንም ለመፈጸም የሚያስችሉ ስራዎችን እናከናውናለን ብለን እናምናለን። እንግሊዛውያን ባለፈው ሰኔ በሰጡት የውሳኔ ህዝብ ድምፅ 52 ከመቶ ድምፅ ሰጪ ከአውሮፓ ህብረት ለመውጣት ሲወስን፣ 48 ከመቶ የመውጣቱን ሀሳብ ተቃውመዋል። ውጤቱ በህብረቱ ውስጥ ለመቆየት ብርቱ ፍላጎት የነበራትን ስኮትላንድን ጨምሮ በብዙ የእንግሊዝ አካባቢዎች ድንጋጤንና የሰፋ የተቃውሞ እንቅስቃሴን አስከትሏል። በሌላ በኩል ደግሞ ወደ ምዕራብ አውሮፓ ለመዝለቅ የሚጎርፈው የስደትና የፍልሰት ማዕበል እንዲሁም በአንዳንድ የህብረቱ አባል ሀገሮች ውስጥ የሚታዩት የምጣኔ ሀብት ችግሮች እንዲህ አይነቶቹን የህዝብን ብሶት የሚያራግቡ ንቅናቄዎችን ለማቀጣጠል ምክንያት መሆናቸው ነው የሚነገረው። እነዚያ ንቅናቄዎች የእንግሊዝን መንገድ እንደ መለማመጃና እንደ መፈተኛም እያዩት ይመስላሉ።